አሁን ወደ አዲስ አበባ ነው ጉዟችን። ከንጉሴ አክሊሉ ጋር ቆይታ እናደርጋለን። አሉላና አዲሱ እንዴት ሰነበታችሁ? አድማጮቼንም እንዴት ከረማችሁ? ላለሁ ቀደም ብለን እንግዲህ ከሺ ዘጠኝ መቶ ስድስት እስከ ሁለት ሺ ስድስት ያለውን የመቶ ዓመት ታሪክ አለፍ አለፍ እያልን እየቃኘን ነበረ። ባለፈው የሀምሳ ዓመቱን ታሪክ ስንተርክ አንዳንድ ብዙም ጎላ ብለው የማይታዩ ነገሮችን አልፈናቸዋል፣ ግን ብናስታውሳቸው ደስ ይለኛል። ጊዜ ካለ ዛሬ በአስራ ዘጠኝ መቶ አስራ አንድ አመተ ምህረት የህዳር በሽታ አስራ ዘጠኝ ሀያ ሰባት ሀገር ፍቅር ማህበር የተቋቋመበት ነው። ዘንድሮ ሰማንያኛ ዓመቱን ያከብራል። የሀረር ጦር አካዳሚም እንደዚሁ ወደ ሰማንያ ዓመት ገደማ መሆኑ ነው። ዛሬ በአስራ ዘጠኝ መቶ ሀምሳዎቹ ባቆምነው ላይ ለመቀጠል እፈልጋለሁ። የአፍሪካ ፉትቦል ኮንፌዴሬሽን የተመሰረተበት ነው። ግብጽ፣ ኢትዮጵያ፣ ሱዳን እና ደቡብ አፍሪካ አራት። የመጀመሪያውን ውድድር ያዘጋጀች ግብጽ ናት። ሁለተኛውን ሱዳን ሶስተኛውን ኢትዮጵያ ይመስሉኛል። ደቡብ አፍሪካ ግን አልተካፈለችም። ለምን? ያን ጊዜ የአፓርታይድ አገዛዝ ነበር፣ የነጮች የበላይነት ስለነበረ ይድነቃቸው ተሰማ እዚህ ላይ ነው። የአፍሪካ አንድነት ድርጅት ከመቋቋሙ በፊት ስለ አፓርታይድ፣ ስለ ዘረኝነት ደቡብ አፍሪካ መወዳደር አትችልም ብለው ያገዱ ይድነቃቸው ተሰማ ናቸው። በዚህ ምክንያት ነጮቹ ስልጣኑን ለጥቁሮች እስካላስረከቡ ድረስ ደቡብ አፍሪካ ነጮቹን ይዛ መወዳደር አችልም ብለው ያገዱ ለአፍሪካውያን ነፃነት የመጀመሪያውን ትግል ያደረጉ አይነገርላቸውም እንጂ ይድነቃቸው ተሰማ ናቸው። ይኸው ሀምሳኛ ዓመት ባለፈው በሁለት ሺ ዓመተ ምህረት አካባቢ እንደተከበረ ይታወቃል። አስራ ዘጠኝ ሀምሳ ሁለት ያው እንደምታስታውሰው በአርባ ስምንት እነማሞ ሜልቦርን ሄደው ተወዳደሩ። በሀምሳ ሁለት ዓመተ ምህረት ሮም እስቲ ይሄን ቀጥለው የአበበ ቢቂላን ታሪክ አንታውራው እስቲ በባዶ እግሩ ሮጦ ለመጀመሪያ ጊዜ በዓለም ታሪክ ያልታየ ድንቅ ነገር ሰራ። በባዶ እግር አርባ ሁለት ኪሎ ሜትር ሮጦ ኢትዮጵያን ብቻ ሳይሆን ጥቁሯን አፍሪካን ያሳወቀና ብዙ ጊዜ የውጭ ሀገር ሰዎች በተለይ ነጮቹ ከየት ነህ ሲሉ ከኢትዮጵያ ስትላቸው ቢኪላ ወይንም ደግሞ ኃይለስላሴ ነው የሚሉት ሲሉት እንዴት አድርጎ ኢትዮጵያን እንዳስነሳ አበበ ቢቂላ ይታወቃል። አዎ ይድነቃቸው ሲገልጹ አበበ ቢቂላን በአንድ ወቅት እኔ እራሴ ኢንተርቪው አድርጌያቸው ለእሑድ ፕሮግራም አበበ በባዶ እግር ሆኖ አይተውታል። በነገራችን ላይ አበበ ክብር ዘበኛ ለመሆን ነበር ሊቀጠር የሄደው። ክብር ዘበኛ ቁመቱ ረጅም ስለሆነ ክብር ዘበኞች ብዙ ጊዜ ቁመተ ረጅሞች ናቸው። ታስታውሳለህ? እንዴታ የጃንሆይን ቁመትና የእነሱን ቁመት እ እንግዲህ እንደው ልብ ሲልህ፣ በስ በርቀት ነው የሚቆሙት ወይ እ ነው በርቀት ነው የሚቆሙት ወታደሮቹ። ጃንሆይም በርቀት ይቆማሉ። ሁለት ሰዎች አጭርና ረጅም በርቀት ሲቆሙ አጭሩ ሰው አጭርነቱ አይታወቅም። ይሄን ታውቃለህ። ጃንሆይ ብልጥ ናቸው። ለዚህ ነው አቀርቡም ረዣዥም ሰዎችን የፈረንሳው ፕሬዚደንት ፖምፒዱ የመጡም ጊዜ እንደዚሁ ነበር። ልክ ነው በርቀት ሲቆሙ። አዎ፣ እንደዚህ ይባላል። አዎ እና አበበ ክብር ዘበኛ ለመቀጠር ወታደር ሆነው ለመቀጠር ነው ሄደው እና ኮሎኔል ሙሉጌታ ናትናኤል የሚባሉ ሰው እግሩን ያውታል፣ ያበበን ቴ ይሄ ወታደር ሆኖ መቀጠር የለበትም ሯጭ ነው የሚሆነው ብለው በእግሩ ርዝማኔ ምክንያት ለሯጭነት ያጩት ክብር ዘበኛው ኮሎኔል ሙሉጌታ ናትናኤል ናቸው። በዛ ምክንያት እንግዲህ እዛ ሮም ላይ ሲሮጥ ይላሉ ይድነቃቸው፣ እንደው መነሻው ቦታ ሆኖ አገውን ብሶ ጊዜውን ሲጠብቅ የውስጥ ስሩ ሱሪው ይታየኛል፣ በክር በመርፌ ክር ተሰፍታለች። እና ያን ሳይ እንዴት እንደው እንደተሰማኝና ፈጣሪን እንዴት አንጋጥጬ እንደለመንኩት ለውጤት እንዲበቃ ያልተጠበቀ ነው። በባዶ እግሩ ነው ቅድም እንዳልከው፣ ግን አሸንፎ እንዲህ መሆኑ ይገርመኛል፣ ብለው ያሉት እዚህ ይለኛል። ከዛ በኋላ ነው እኮ አትመልከች ሱፍ አቲ መኪና እኔ ምገዛለሁ ሲቃና ብሎ የተዘፈነለት በጥላሁን ገሰሳ አማካይነት። እንደዛ ነው ግጥሙን የገጠመው ሰሎሞን ተሰማ ታዋቂው የስፖርት ጋዜጠኛ ነው። አዎ እንደዛ ነው። ይህንን ታስታውስ እንደሆነ ጥላሁንን፣ በአንድ ወቅት ስለ ሰሎሞን ተሰማ ሰሎሞን በሺ ዘጠኝ መቶ ሰባ ሁለት አርፎ የእሱን የህይወት ታሪክ በእሑድ ፕሮግራም ስንሰራ ስንጠይቀው አትመልከች ሱፍ አቲ መኪና መኪና ያለው ለእኔ ነው ብሎ ነበር። ጥላሁን ግን ብዙ ሰዎች ስንት ነበር ያየኛ ስልክ እዛ ላይ ደውለው አስራ ሁለት ሰማንያ ስምንት አስር ድረስ። አዎ ልክ ነ አስራ ሁለት ሰማንያ ስምንት አስር እዛ ላይ ደውለው፣ የለም ለአበበ ቢቂላ ነው፣ ከየት አምጥቶ ነው ጥላሁን እንዲህ ያለው? ትክክል አይደለም ማለታቸው ትዝ ይለኛል። እና ይሄ እንግዲህ በዚህ አይነት ሁኔታ ሀምሳ ሁለቱ እንደዚህ ነው። ይገርማል፣ ግን ትቀጥላለ ሀምሳ ሁለትን አሁን ስቱዲዮ ሰው እየደወለ እኛ ስንሰራ ጥያቄ ጠይቅ ነበር ይመልስ ነበር ብትለኝ ዘመናዊ አሰራር ነበር። ያንዝ ይገርመኛል። አሁን እንዳሁኑ በዘመናዊ አሰራር እያወራህ ስቱዲዮ ሰው ደውሎ አሁን ይሄ ቶክ ሾው እንደሚባለው እዚህ ሀገር ምን ያህል የሰለጠነ አሰራር ነበር። አይገርምህም? በጣም እኛ ላይቭ ነው የምንሰራው። ከዛ ነብሱን የማርታ ያለ አንተ አለህን ያለው በየተራችን ስንገባ አንዱ ስልኩን ይጠብቃል፣ አንዱ ውስጥ ያስተናግዳል፣ አንዱ ቴክኒሽያኑ ጋር ቆሞ ይሄን ቀጥል፣ ይሄንን አውጣው፣ ሙዚቃውን ይሄን አግባውን እና በጣም ይገርመልኛል። እሺ፣ እንደው የትዝታ ነገር ስለሆነ ነው ያወራሁት። ቀጥል፣ ንጉስ። ልክ ነህ፣ እንደውም አሁን ጥሩ ነገር አነሳህ። ምንድን ነው አሁን ጊዜ ኮ ይገርመሃል። እኔ እንጃ በሳምንት አስር ወይም እንደው ይሁን ግዴለ መቶ ደብዳቤ እንኳ አይደርሳቸውም እኮ አሁን። ድሮ በፊት በእኛ ጊዜ አስር ደብዳቤ በሳምንት ይመጣል። ያው ቶሎ ደብዳቤ ገልጦ እዛ ላይ ያለውን ቀልድ አቀነባብሮ ለእሑድ ፕሮግራም ለማቅረብ ሽሚያ ነበር። ያው እንደምታውቀው አለቃችን ታደሰ ነው የሚከፍተው ደብዳቤዎቹን። በዛ አመካኝነት እንግዲህ ለሁሉም ለያዘጋጁም ይሰጣል። እሱም ራሱ ያው ተወዳዳሪ ስለነበረ ለራሱም የሚሆኑትን ይመርጣል። አሁን ግን እንዲህ አይነት ነገር የለም። ህዝቡ የመጽሐፍ ባህሉ አልቀጠለም፣ አልገፋበትም። እንግዲህ ኢሜል ስላለ ነው። ፋክስ ምናምን ልትል ትችላለህ፣ ግን ኢሜልን በማድረግ ፕሮግራም ላይ ብዙ ነገሮች አታይም። አሁን በስልክ ሆነ ጨዋታው። በቃ ልክ ነው። አዎ፣ እንግዲህ ሀምሳ ሶስቱ የዚህ መፈንቅለ መንግስቱ ነው የታወቀው። ንጉሴ፣ ላንተ ያዝነው ሰዓት እዚህ ላይ ያበቃ። በሚቀጥለው አስራ አምስት ቀን እንመለስበታለን። አመሰግናለሁ አዲሱ። እኔም ተዘጋጅቼ ጠብቃለሁ።